ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት አምስት ዓመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት፣ በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው። እውነት ነው፣ ዋጋውን እንዲቀነስ ታክሱ ሪሙቭ አድርግ ወይም አደርጋለው ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ ሰላሳ አምስት ብር የሚገዛ የነበረ አሁን እስከ ስልሳ ብር በዛ ላይ ደግሞ አመራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ መቶ ሀያ ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ ናይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው። ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል? ዋጋው በጣም ከፍ ብሏል። ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን። ልክ እንደ እሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው። እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረትና ከዚሁ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም በፍጹም ምንም ማሳበብ የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ሪዝኖይህንዚ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው ምን የምንነሳው እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም ዛምድ አካባቢ ከነበሩ ሴቶች እንዲዋ አግኝቼ ካነጋገርኩት በታህሳስ ወር በአስራ አምስት ብር ይሸጥ የነበረ የአገር ውስጥ ምርት አሁን በሀያ አምስት ብር አስር ፍሬ የያዙ ከሀያ አምስት ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውፍረታቸው ላይ እና አንዳንድ እንትናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዚያ ምርቶች ከነበሩበት እስከ ሰማኒያ ብር ገብተዋል። ከአርባ እና ሰላሳ አምስት ብር እና አንዳንድ ችግ በመሀል ላይ ከአስራ አምስት የነበረው ሀያ አምስት ከሀያ አምስት ብር የነበሩ ወደ አርባ ብር የገቡና አሁን እስከ ሰማኒያ ብር የሚሸጡ የተለያዩ ምርቶችን አይቻሉ። ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ? ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ። ያው እንደተባለው የሴቶች የምስና መጠበቂያ ዋዳ እንዲቀምስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ ለገንዘብ ሚኒስቴር ቀርበዋል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ሚለት ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ ውስጥ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጪ የሚገባቡም ከፍተኛ የነበረው ቀረጥ ሳ ወደ ሰላሳ በመቶ አካባቢ ነበረ፣ አስር በመቶ ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መዝጋት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩን በዘላቂ ከመጣት አንጻር የአገሪቶቹንም አበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውጭ ተመርቶ ወደ ኢትዮጵያ ሲገባ ድሮ ሰላሳ በመቶ የጣልበት ነው። አሁን ግን ዋጋው ለመጠነ ሰላሳ በመቶ ሳይሆን አስር በመቶ ተደርገዋል ማለት ነው። ከሀያ ፐርሰንት በላይ ነው። ፐርሰንቶች ስናተራል ማለት ነው። የተደረገው ቅናሽ በጣም ብዙ ነው። ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ። ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችሉ ያሉ የሚለው እንግዲህ እንትኑ ያስፈልጋል ጥናት ያስፈልጋል ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት ሀያ በአስር በመቶና ሀያ በመቶ በግባቶች ተሰበስበ ነገሩ ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል። ብዙም ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው። ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ። መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከሰላሳ ፐርሰንት ወደ አስር ፐርሰንት ታሪፍ ቅናሽ ተደርጎባቸዋል ማለት ነው ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ እነዚህ እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የፓሪስ መልክታዊ ታክስ የለባቸውም። ቀጥታ በሚለጡበት ወቅት ማለት ነው። ስለዚህ የተቀነሰው ነገር በግልጽ የፓሪስ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጽሬ እቃ ቸዎች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጫነ ፋብሪካዎቹ ለጥሬቃነት ለማምረት ያመጡ እስከሆነ ድረስ ቅና ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው። የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጠ ይገባል ብለዋል። ይህን ተከትሎ የጀግኔት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች። መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አለ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት፣ የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም ምክንያቱም እኛ ማንዴታችን አይደለም። ማንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየነበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው። ማራኪ ተስፋዬ የጀግኒት ንቅናቄ መስራች እና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ